የባህል መድረክ ጤና ይስጥልን የተወደዳችሁ የባህል መድረክ ዝግጅት አድማጮቻችን ኢትዮጵያ የብዙ ብሔርና ብሔረሰቦች የባህላዊ እሴቶች የጥንታዊ የቋንቋና የታሪክ ባለቤት መሆኗን መረጃዎች ያመለክታሉ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የተመዘገቡ የዘጠኝ የሚዳሰሱና የማይዳሰሱ ተፈጥሯዊና ባህላዊ ቅርሶች ባለቤትም ነች ኢትዮጵያ በየማህበረሰቡ የሚከወኑ ቀደምት ባህላዊ እሴቶችና ትውፊቶች የስነ ጽሁፍ የኪነ ህንጻ የሙዚቃ ና ሌሎች የኪነ ጥበብ ስራዎች መገኛ ጭምር ነች። ለዚህም ይመስላል ሀገሪቱ በአንዳንድ የታሪክና የባህል ተመራማሪዎች ዘንድ የባህል ሙዚየም የምትባለው። በዛሬው የባህል መድረክ ዝግጅታችን እነዚህን ባህላዊ እሴቶች የሚመለከተውን የሀገሪቱን የባህል ፖሊሲ እንቃኛለን። ትከታተሉን ዘንድ የአክብሮት ግብዣችን ነው። በኢትዮጵያ ባህልና ቱሪዝም ሚኒስቴር ድረገጽ ያገኘ ነው። የባህል ፖሊሲ ሰነድ እንደሚያትተው ባህል በኢትዮጵያ የተለያዩ ብሔር ብሔረሰቦችና ሕዝቦች የሚያከናውኑት የማህበራዊ፣ የኢኮኖሚያዊና የፖለቲካ አስተዳደር፣ የስነ ምግባር፣ የስነ ልቦና ሁኔታዎች፣ የቋንቋ፣ የታሪክ፣ የስነ ቃል፣ የምግብ አዘገጃጀት፣ የአመጋገብ ስርዓት፣ ቤት አሰራር፣ አልባሳት፣ የጥበብ ዋጋዎችና አድናቆቶች፣ ጌጣጌጦች፣ ባህላዊ እምነቶች፣ ሃይማኖቶችና ሌሎችም እሴቶች የሕዝቦች የባህል አካል ተደርገው ይወሰዳሉ። ባህል ከወሊድ፣ ከጋብቻና ከሞት ጋር የተያያዙ ስነ ሥርዓቶችንና ጉርብትናን የመሳሰሉ ማህበራዊ የትብብር መርሆች፣ ባህላዊ የጤና አጠባበቅ ዘዴዎች፣ ባህላዊ የማህበረሰብ አስተዳደሮችና ሌሎች የማህበረሰብ ገጽታዎችንም ይጨምራል። በአዲስ አበባ ዩኒቨርሲቲ የፎክሎር ትምህርት ክፍል የዶክትሬት ድግሪያቸውን እየተከታተሉ የሚገኙትና ፎክሎርና የጥናቱ አቅጣጫ መጽሐፍ ደራሲ አቶ ሰለሞን ተሾመ ባህልን ባጭሩ እንዲህ ያስቀምጡታል። ግን አጠቃላይ ባህል ስንል ማህበረሰቡ የኔ የሚለው ማነቱን የሚገልጽ ቁሳዊ፣ መንፈሳዊና ቃላዊ ንብረቶቹ ናቸው። በዚህም መሰረት የተረትና አፈታሪክን የሚያጠቃልለው የቃላዊ ሀብት እደ ጥበብን፣ ጥበብን፣ ኪነ ህንጻን፣ አልባሳትን፣ ምግብና መጠጥን የሚያጠቃልለው ቁሳዊ ባህል፣ ሙዚቃን፣ ውዝዋዜንና ድራማዎችን የሚያጠቃልለው ሀገራዊ ክዋኔ ዘርፍ፣ ክብረ በዓላትንና የህይወት ውደትን የሚያካትተው ሀገረ ሰባዊ ልማድ፣ የቁጥሮችን የቀለሞችንና የምልክቶችን ትርጓሜና አንድምታ የሚመለከተው ማህበረሰባዊ ውክልና እንዲሁም የእርቅ የአውጫጭኝና የገዳ ስርዓቶችን በስሩ የሚያካትተው ማህበረ ፖለቲካዊ ባህሎች በሚል የዘርፉ ምሁራን በስድስት ዋና ዋና ክፍሎች ይከፍሏቸዋል። ይህንን ዘርፍ ለማበረታታትና ለመደገፍ ታዲያ ሀገራት የባህል ፖሊሲ ቀርጸው ይተገብራሉ። ይህ ፖሊሲ የአንድን ሀገር የኪነ ጥበብ ስራዎችና በባህል ውስጥ ያሉና ከፈጠራ ውጤቶች ጋር የተያያዙ እንቅስቃሴዎችን ለመቆጣጠር፣ ለመጠበቅ፣ ለማበረታታት በገንዘቡም ሆነ በሀሳብ ለመደገፍ ያውሉታል። ለመሆኑ የባህል ፖሊሲ ቢቢሲ ማለት ምን ማለት ነው? አቶ ሰለሞን ተሾመ የባህል ፖሊሲ ማለት አጠቃላይ በባህል ዙሪያ ሕጋዊ የሆነ እውቅና ያለው አገራዊ የሆነ ፖሊሲ ማጽደቅ ማለት ነው። ፖሊሲ ስንል የራሱ የሆነ ጽንሰ ሀሳብ ያለው ነገር ነው። ያ ጽንሰ ሀሳባዊ ጉዳይ ባህል መሰረት አድርጎ ባህል የሚሰሩ ጉዳዮችን ሁሉ በዛ መሰረት አድርጎ እንዲሰራ ማዕቀፍ የሆነ አገር አቀፍ የሆነ ነገር ነው። በኢትዮጵያ ባህልን በተመለከተ የተደራጀ ፖሊሲ የተዘጋጀው በአስራ ዘጠኝ ዘጠና ዓመተ ምህረት ጀምሮ ቢሆንም በንጉስ ዘመን ባህልን የሚመለከቱ አስተዳደራዊ መዋቅሮች በትምህርትና በመገናኛ የኢኮኖሚና ሚኒስቴር ስር እንደነበሩ የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በጎርጎረሳዩ 1982 ዓ ምት የቅድምና የድኅረ አብዮት ኢትዮጵያን ባህል በቃኝበት ጽሁፍ አመልክቷል። በደርግ ዘመንም ሶሻሊስታዊ የባህል ግንባታን በሚያበረታታ መልኩ የባህልና ስፖርት ሚኒስቴር ከነሐሴ 1977 ዓ ም ጀምሮ ኢህአዴግ ሀገሪቱን እስከተቆጣጠረበት ጊዜ ድረስ ይህንን ዘርፍ ሲመራ መቆየቱን ዩኒስኮ በዚሁ ጽሁፍ አስቀምጧል። የኢትዮጵያ የባህል ፖሊሲ የፌዴራል መንግስት ፖሊሲ ሰዎችን እንዲያወጣ የሀገሪቱ ሕገ መንግስት በሰጠው ስልጣን መሰረት የተቀረጸ ሲሆን ከ1990 ዓ ም ጀምሮ ሲሰራበት ቆይቷል። ይህ ፖሊሲ ጥናት ተደርጎበት ከታህሳስ 2008 ዓ ም ጀምሮ ማሻሻያ እየተካሄደበት መሆኑን ከኢትዮጵያ ባህልና ቱሪዝም ሚኒስቴር የተገኘ መረጃ ያመለክታል። በሚኒስቴር መስሪያ ቤቱ የባህል ኢንዱስትሪ ልማት ዳይሬክተር አቶ ደስታ ካሳ እንደሚሉት የቀደመው ፖሊሲ በርካታ የባህል ጉዳዮች የተካተቱበት ቢሆንም የባህል ኢንዱስትሪ ልማትንና ሌሎች ጉዳዮችን ያላ ያካተተ በመሆኑ ማሻሻል አስፈልጓል። የቀድሞ ፖሊሲ ማህበራዊ ዘርፉ ላይ ነው የሚያተኩረው። የባህልን ሶሻል አስፔክት የሚባለውን የማህበራዊ ዘርፍ ልማቶች ላይ መንግስት መስራት ያለበትን ነገር ያመለክታል። አሁን አለም በደረሰበት ሁኔታ ባህልን ለመጠበቅ ኢኮኖሚካሊ ለዛ ማህበረሰብ የሚያስገኘው ጠቀሜታ መኖር መቻል አለበት እና ይሄ የባህል ኢንዱስትሪ ልማት የሚባሉት ጉዳዮች አልተካተቱበትም ነበር። ስለዚህ እሱን ካለው አመለካከት አንጻር መቃኘት ይፈልጋል። ስለዚህ አንዱ ምክንያት ሆነ። ማሻሻያ የተደረገበት የኢትዮጵያ የባህል ፖሊሲ የማስፈጸሚያ ስልቶቹም ቢሆኑ በግልጽ የተቀመጡ አልነበሩም። ባህልን የህዝቦች ግንኙነትና ትስስርን ማጠናከሪያ በማድረግ ረገድም እጥረት የነበረበት ሲሆን ማህበረሰቡ በኑሮ ሂደት ለፈጠራቸው ሀገር በቀል እውቀቶች ትኩረት የሰጠ አልነበረም። አቶ ደስታ ካሳ ይቀጥላሉ። የድሮኛው ፖሊሲ ስለ ካልቸራል ዲፕሎማሲ አይናገርም። ዓለም እየተከተለ ያለው ይህ ሶፍት ፓወር ዲፕሎማሲ የሚባለው ካልቸራል ዲፕሎማሲ ባህልን ለህዝቦች ግንኙነት የማድረጊያ አንዱ መንገድ ነው። ሌሎች የፊተኛው ፖሊሲ ላይ ያሉ ክፍተቶች ትላልቅ እሴቶች አሉ። በተለይ ባህል ሰርፌስ እና ኮር ቫሊው የሚባል ነገር አለው። ኮር ቫሊው የማህበረሰቡ ሳይኮሎጂካል ሴታፑ የተገነባበት ነገር ማለት ነው። ስለዚህ ማህበረሰቡ በዚህ በኑሮ ሂደቱ የፈጠረው በርካታ የሰላም እሴቶች አሉት። የግጭት አፈታት ተፈጥሮን ተቆጣጥሮ ከተፈጥሮ ስርዓት ጋር ራሱን አስማምቶ አስታርቁ የሄደባቸው ብልሃቶች አሉት። እነዚህ እውቀቶች፣ በባህሉ መሰረት ያዳበራቸው እውቀቶች ቦታ ሊሰጣቸውና ከሞደርን አስተሳሰብ ጋራ ተጣጥሞ እና ተጋግዘው ሊያድጉ ሊጠበቁ ሊተላለፉ የሚገባቸው ናቸው። እዚህ ላይም አቴንሽን አይሰጥም። የመጀመሪያው ፖሊሲ የሚጎሉት ነገሮች እዚኛው ፖሊሲ ውስጥ እንዲቀመጡ የተደረገበት ሁኔታ አለ። ሌላው አንዱ እዛ ላይ የተጠቀሰ ያየሁት ነገር ከወቅቱ የቴክኖሎጂ ውጤቶች ጋርም ሊኖረው የሚችለውን ቁርኝት ታሳቢ ያደርጋል ይላል። ምን ማለት ነው ይሄ? ለምሳሌ ኢትዮጵያ ሙዚቃን እንውሰድ። ወይም የኢትዮጵያ ባህላዊ የሆኑ ሴቶች በፊልም ይሰራሉ። በፊልም ሲሰሩ የቴክኖሎጂ ኢንፑቶች አሉት። ሲዲው፣ ዲቪዲ የቴክኖሎጂ ውጤት ስለዚህ በዛ ለማስ ፕሮዳክሽን ውስጥ ገብቶ ሊደረስ የሚችለው በላይቭ የሆነ ሙዚቃ ፐርፎርማንስ ብቻ አይደለም እ ትንሿ ምሳሌ ነች። እና እነዚህ ነገሮች ከቴክኖሎጂ ጋራ መቀናጀት አለባቸው። ለምሳሌ ሸማ ምን ይሆናል? ባህሉን እንደጠበቀ ሞደርናይዝ ይሆናል፣ በቴክኖሎጂክ ኢንፑት ሊኖረው ይገባል ነው የሚባለው። አሁንም የሰው እጅ ነው ወደዚህ ወደዛ እየወረወረ የሚሰራው ነገር ግን አሰራር መንገዱ የተጠበቀ ሆኖ ወደዚህ ወደዛ የሚገፋው በባትሪ ቢሆን ብዙ ተመሳሳይ እንትኖች ሊሄዱ ይችላሉ። ቴክኖሎጂካሊ የኮምፒውተር ሲስተም ቢገጠመለትና አንድ ነጠላ የት ቦታ ሲደርስ ጥለት ሮ እንደሚገባ አንዴ ፎርሙላው ከተሰጠው ማሽኑ አራ ሊሰራ ይችላል። ተመሳሳይ በሆነ ቴክስቸር በእጁ ጋራ ተመሳሳይ የሆነ ይሄ እንደዚህ እነዚህ ነገሮች ቴክኖሎጂክ ኢንፑት ነው፣ ሳይንሳዊ ነገሮች ናቸው ለማለት ነው። ለመሆኑ እነዚህ ክፍተቶች ለምን በቀደመው ፖሊሲ ታሳቢ አልተደረጉም ነበር? ለአቶ ደስታ ካሳ ያነሳላቸው ጥያቄ ነበር። አሁን ስለ ባህል የምናየው ባህል እንደዚህ እንትን ያለው በዓለም ላይ በጣም ቅርብ አመት ባህል አጭፋፈር አለባበስ ይበላል ወይም የምግብ አይነት የሚለው የቆየ ነው ነገር ግን ከዛ የበለጡ ነገሮች አሉት ባህል አራተኛው የእድገት ፊላር ነው የሚል አስተሳሰብ የመጣው ሀያ አመት አይበልጦ ይሄ አስተሳሰብ በአለም ደረጃ እየ እንትን እያለ የመጣው ባህል የባህል ኢንዱስትሪ አምስተኛው ግዙፉ ኢኮኖሚ ነው ወይም በትራንዛክሽን በፋይናንሻል ትራንዛክሽን ውስጥ የባህል ኢንዱስትሪ ሳሲክሱ ሲታይ አምስተኛው ግዙፍ ኢኮኖሚ የሚንቀሳቀስበት ዘርፍ ነው። እሱ እንደዚህ እንደዚህ አይነት አረዳዶች ግንዛቤ እያገኙ የመጡት አሁን ነው። ሀገራችን የዛሬ ሀያ አመት እና አሁን አንድ አደለች። በዘጠና ነው የመጀመሪያው ፖሊሲ የወጣው አሁን ሀያ አመቱ ነው። በሀያ አመት ውስጥ እቺ ሀገር ኢኮኖሚካሊ በሰዎች አስተሳሰብ፣ በትምህርት ስርጭቱ አንድ ቦታ ነበር። ስለዚህ ያ በነበረው እይታ የወጣ ነው የአውሮፓ ሀገራት፣ የደቡብ አፍሪካ፣ የሩቅ ምስራቅ ኤዥያ፣ የደቡብ ኮሪያ እና ሌሎች ሀገሮች ልምድ በተቀመረበት በዚህ የባህል ፖሊሲ የ የከተማ ልማትና የስነ ሕንጻ ስራዎችም ዘመናዊ መንገድን ተከትለው የሀገሪቱን ባህል በሚያንጸባርቅ ሁኔታ እንዲገነቡ ጥረት እንደሚደረግ ተገልጿል። የባህል ልማት ስራ በአንድ ዘርፍ ብቻ የታጠረና በአንድ ሚኒስቴር መስሪያ ቤት ብቻ የሚሰራ አይደለም የሚሉት አቶ ደስታ በባህሉ የመጡ እውቀቶችን ለማስተላለፍና ባህሉን የኢኮኖሚ አጋዥ ለማድረግ በባህል ዙሪያ ስልጠናዎችን መስጠት የተሻሻለው የባህል ፖሊሲ አንድ የትኩረት አቅጣጫ ተደርጓል። የባህል ልማት ስራ ዘርፍ ዘለል ነው መዋቅራዊ ሁኔታ ብቻ ወይ በአንድ ሚኒስቴር መስሪያ ቤት የሚሰራ ስራ አይደለም። ለምሳሌ የኢንዲጂነስ ናውሌጅ እርሻ ላይ ያለውን፣ ጤና ላይ ያለውን ለመጠበቅ እነዛ አካላት ስራ ካልሰሩ በስተቀር እነዚህ በባህሉ የመጡ እውቀቶች የሚተላለፉበት መንገድ የለም። ባህሉም ማስተማር ብቻ ሳይሆን በርካታ የባህል ሙያዎች አሉ። እነዚህ መተላለፍ የሚችሉት ስኪልድ በሆነ የሰለጠነ የሰው ሀይል ሲሰሩ ነው ማርኬት ኦሪዬንትድ ሆነው ያው በአለም አቀፉ ተሞክሮ መሰረት ገበያ ወይም ኢኮኖሚካል ቤኔፊት ለሀገሪቱም ለህዝብም ሊያመጡ የሚችሉት። ከዚህ አኳያ በባህል ዙሪያ ትምህርትና ስልጠና ይሰጣል። ተቋማዊ አደረጃጀት እና አሰራር ቅንጅት በግልጽ የተቀመጠ አልነበረም ይላል። በአዲሱ ፖሊሲ እሱን እንዴት ነው የሚመልሰው? ተቋማዊ አደረጃጀት የአሰራር ቅንጅቶች ምን መምሰል አለባቸው ይላል። ምን ማለት መሰለሽ፣ ፖሊሲ የአንድ ሚኒስቴር መስሪያ ቤት የመስሪያ ሰነድ ማለት አይደለም። ፖሊሲ በአገሪቱ ውስጥ የሚገኙ ሚኒስቴር መስሪያ ቤት ቶች የሚመለከታቸውን ነገር ሁሉ እኔን ነው የሚያሳየው ብሎ የሚሰሩበት ሰነድ። ስለዚህ ምን ሊሰሩ ይችላሉ የሚለው አሁን ለምሳሌ ትምህርትና ስልጠና ላይ ፖሊሲ ውስጥ ተጠቅሷል። ይሄ ትምህርትና ስልጠና ፖሊሲው ሲጸድቅ በሚኒስትሮች ምክር ቤት ነው፣ እያንዳንዱ ከራሱ መስሪያ ቤት ተልእኮ አኳያ ፖሊሲው መርምሮ ነው ተቻይነቱን አይቶ ነው ተስማምቼበታል ብሎ በሚኒስትሮች ምክር ቤት ጸድቆ የሚወጣው። ስለዚህ እያንዳንዱ የራሱን የተቆረሰ ስራ ይዞ ይሄዳል ኩምሌቲቡ ባህሉን ማልማት ዋና አስፈጻሚው ሚኒስቴር መስሪያ ቤት ነው። ስለዚህ አሁን እኛ የምናደርገው ምንድን ነው? አዌርነስ ክሬሽን እንሰራለን፣ ፎሎ አፕ እናደርጋለን። ለምሳሌ አሁን ቋንቋ ላይ እንውሰድ። ቋንቋ ላይ ስንወስድ ወደ አምሳ የበለጡ ቋንቋዎች የጽሁፍ ቋንቋ ሆነዋል። እነዚህ ቋንቋዎች የጽሁፍ ቋንቋ ሆነው ለመማሪያ አገልግሎት ይውላሉ የሚለውን ስራ የሚሰራው ትምህርት ሚኒስቴር ነው። የቋንቋዎቹ ወደ ስክሪፕት ደረጃ እንዲያድጉ፣ ዲክሽነሪ እንዲኖራቸው የእኛ ቤት ይሰራል በፖሊሲ ውስጥ የክትትል ስርዓት አለ። የእነዚህ ክትትል ስርዓት ላይ ይታያል። ስለዚህ አሁን ለምሳሌ የሀገራችን ስነ ህንጻ የሀገሪቱን ባህል ያገናዘበ ይሆናል ይላል። እኛ አደለን የምንከታተለው። እሱ እሱ የሚከታተለው ከተማ ልማት ሆኗል። ወይ እያስፈጸመ ነው ወይ በሚያወጣቸው ነገሮች ውስጥ የፖሊሲ ነገሮችን አካቷል የሚለው ነገር እኛ ልናየው በክትትል ጊዜ ልንመረምሮ ይቻላል። የባህል ዘርፍን ለማበረታታት በመንግስት በኩል የሚወሰዱ አንዳንድ እርምጃዎች ቢኖሩም እነዚህ እርምጃ በተወሰኑ በተወሰኑና ስፋት የሌላቸው ባህላዊ ተቋማትን በማደራጀት ብቻ ተወስኖ እንደሚታይ የባህል ባለሙያዎች ይተቻሉ። በዚህም የተነሳ ማህበራዊ፣ ፖለቲካዊና ና ኢኮኖሚያዊ ይዞታ ያላቸው ዘመናዊ የባህል ተቋማትና ድርጅቶችን በሀገሪቱ ማፍራት አልተቻለም። የተለያዩ ዘርፎች ስለ ባህል ያላቸው ግንዛቤ አነስተኛ መሆንና ለዘርፉ የተሰጠው ትኩረት አነስተኛ መሆንም በአንዳንዶች ዘንድ የሚነሳ ወቀሳ ነው። ይህ ችግር የባህል ዘርፉ የሚገባውን ድርሻ እንዳያበረክት እንቅፋት መፍጠሩም ይነገራል። በሌላ በኩል ባህላዊ ሴቶችን የሚያከብርና የሚጠብቅ በማንነቱ የሚኮራ ትውልድ ለማፍራትና ሀገርና ማንነትን የሚያሳጡ የባህል ወረራዎችን ለመከላከል ትምህርት ቤቶች፣ የባህሉ ባለቤቶች፣ የእምነት ተቋማት፣ በዋናነት ደግሞ የሚመለከታቸው የመንግስት አካላት ርብርብ ወሳኝ ይመስላል። ያ ካልሆነ ግን የባህል ፖሊሲ መመሪያዎችንና የአፈጻጸም አቅጣጫዎችን ከማውጣት የዘለለ ፋይዳ ሊኖረው አይችልም የሚለው የበርካቶች ስጋት ነው። ዝግጅታችን በዚህ ተጠናቋል። ስለተከታተላችሁ እናመሰግናል። አለን አዘጋጅና አቅራቢ ፀሐጫኔ መልካም ጊዜ